ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ይሄ በማንኛውም ሀገር በጥርጣሬ የሚታይ የሚችል አይደለም። አንድ ሀገር፣ አንድ አካባቢ ውስጥ የሚፈጠር የህግና ሥርዓት መፍረስ ዜጎቹን አደጋ ላይ የሚጥል አገሩን አደጋ ላይ የሚጥል ስለሆነ ይሄ አንድ ሉዓላዊ ሀገር መንግስት ያለው ሀገር ይሄንን ችግር ለመፍታት የሚወስደው እርምጃ በምንም ተአምር በሌሎች አካላት ጥያቄ ውስጥ ሊገባ የሚችል አይደለም። ዶክተር ጌታቸው አሰፋ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። ዝርዝሩን በዕለቱ አቢርስ ይዘናል። ዜናውን ተከትሎ ይቀርባል። ጤና ያስጥልኝ፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ሐሙስ የካቲት 25 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ከዕለቱ ዜና አቅራቢ ቆንጅ ይታየ ከቴክኒክ አቀናባሪው ንጉስ ታምሬ ከዕለቱ ዋና አዘጋጅ ሰለሞን አባትና እንዲሁም ብያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችው ቆንጅ ይታየ ነኝ። የኢትዮጵያ መንግስት ትግራይ ክልል ውስጥ ባለው ሁኔታ ላይ ነጻና ገለልተኛ ምርመራ ፈጥኖ እንዲካሄድ እንዲፈቅድ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽሌ አሳሰቡ። ኮሚሽነሯ ዛሬ ባወጡት መግለጫ በክልሉ ውስጥ የከበዱ የሰብአዊ መብቶች ጥሰቶች እየተፈጸሙ ስለመሆኑ ተአማኒ ያሏቸው ዘገባዎች እየቀጠሉ መሆናቸውንና በተለይ ይፈጸማል የሚባለው የጾታ ጥቃት፣ የዘፈቀደ ግድያ፣ የበዛ ውድመትና ዘረፋ በጥልቅ እንደሚያሳስባቸው አመልክተዋል። በነገው ምሽት የዚህን ዘገባ ዝርዝርና የመንግስት ምላሽን አካተን ይዘን ለመቅረብ እንሞክራለን። በኢትዮጵያ የትግራይ ክልል በቁጥጥር ስር ውለው የነበሩ አራት ጋዜጠኞችና የመገናኛ ብዙሃን ባልደረቦች የመለቀቃቸውን ዜና በደስታ እንደተቀበሉት የዩናይትድ ስቴትስ ምክር ቤት አባላትና የመብት ድርጅቶች ተናገሩ። መገናኛ ብዙሃን ሁከትን አስመልክቶ የዘገባ ሽፋን በመስጠት የሚጫወቱት ሚና አስፈላጊ መሆኑንም አስገንዝበዋል። የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አንጋፋ አባል የሆኑት ሪፐብሊካኑ ማይክል መኮል ለቪኦኤ በሰጡት ቃል ጋዜጠኞቹ መለቀቃቸው አዎንታዊ እርምጃ ነው ብለዋል። ነገር ግን መጀመሪያውንም ቢሆን መታሰር አልነበረባቸውም ሲሉ አክለዋል። ከትግራይ ክልል የሚወጡ አሳሳቢ ሪፖርቶችን የሚፈትሹና የሚያጠናቅሩ ጋዜጠኞች እንዲሁም ነፃ መርማሪዎች እንዲገቡ ሙሉ ፈቃድ መሰጠት አለበት ሲሉም የቴክሳሱ ሪፐብሊካን የምክር ቤት አባል መኮል አሳስበዋል። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ትናንት ባወጣው መግለጫ ለትግራይ ክልል ጉዳይ የሚዲያ ሽፋን መሰጠቱን በደስታ እንደሚቀበለው ገልጾ ሆኖም ጋዜጠኞች የሀገሪቱ ሕግ በሚያዘውና በሚፈቅደው መሰረት ስራቸውን ማከናወን አለባቸው ብሏል። የሀገሪቱን ሕግ የሚተላለፉ ግን ተጠያቂ ይሆናሉ ነው ያለው። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ የኢትዮጵያን ወቅታዊ የቀውስ ሁኔታ አስመልክቶ በቅርቡ የምስክርነት ቃለ ሰሚ ሸንጎ እንደሚያካሄድ ተጠቁሟል። በትግራይ ክልል ተፈጽሟል ስለተባለ የጅምላ ጥቃት የሚወጡ ሪፖርቶች ላይ የጋዜጠኞች ዘገባዎች ሚና ከፍተኛ ቦታ እንዳለው የገለጹት የዩናይትድ ስቴትስ የምክር ቤት አባሉ የኢትዮጵያ መንግስትና ሌሎችም የታጠቁ የግጭቱ ተሳታፊ አካላት እነዚህን ደርሰዋል የተባሉ አሰቃቂ ጥቃቶች የተመለከቱ ሪፖርቶችን ለመመርመር ጋዜጠኞችና ነፃ ታዛቢዎች እንዳይገቡ ለረጅም ጊዜ ከልክለው ቆይተዋል ብለዋል። መቀሌ ውስጥ በቁጥጥር ስር ውለው የነበሩት የቢቢሲን ጋዜጠኛ ግርማይ ገብሩን ጨምሮ አራት ጋዜጠኞችና አስተርጓሚዎች ትናንት ተለቀዋል። የፕሬዚደንት ጆ ባይደን አስተዳደር በውጭው ዓለም ዲሞክራሲን የሚያስተዋውቀው ከዚህ በፊት ተሞክሮ በከሸፈና ዋጋ በሚያስከፍለው ወታደራዊ ጣልቃ ገብነት አለመሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት ትናንት ረቡዕ የጆ ባይደንን የውጭ ፖሊሲ ዓላማዎች በዝርዝር ባስታወቁበት ንግግራቸው ነው። የቪኦኤዋ የዲፕሎማሲ ጉዳዮች ዘጋቢ ሲንዲሴን ያጠናቀረችውን ሪፖርት ደረጀ ደስታ ያቀርበዋል። ዩናይትድ ስቴትስ በኢራቅ ወታደራዊ ዘመቻዎችን ማድረግ ከጀመረች ዛሬ 30 ዓመት ሲሞላት በአፍጋኒስታን ደግሞ 20 ዓመታት ሆኗታል። ተቺዎች እንደሚሉት ደግሞ ዩናይትድ ስቴትስ የተራዘመው ወታደራዊ ጣልቃ ገብነትን በመተው ወታደሮቿን እንድትመልስና በአገሮች ውስጥ የስርዓት ወይም የአገዛዝ ለውጥ የሚመጣበትን መንገድ ለማመቻቸት ጥረት ብታደርግ ይሻላል ይላሉ። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በትናንትናው ዕለት እንደተናገሩት የባይደን አስተዳደር ዴሞክራሲን የሚያራምደው በአርአያነት እንጂ በኃይል አለመሆኑን የሚያሳይበት የራሱን መንገድ ይከተላል ብለዋል። ይህንንም ሲያስረዱ ዴሞክራሲያዊ ዝንባሌዎችን እናበረታታለን። ይሁን እንጂ ዋጋ የሚያስከፍሉ ወታደራዊ ጣልቃ ገብነቶችን በማራመድ ወይም አምባገነኖችን በኃይል በመገልበጥ ዴሞክራሲን አናራምድም። እነዚህን ስልቶች እስከዛሬ ሞክረናል። ሐሳቦቹ የቱን ያህልም ቅን ቢሆኑ ውጤት ግን አላመጡም። ብሊንከን ወታደራዊ ጣልቃ ገብነት ዲሞክራሲን ለማስፋፋት ለሚደረገው ጥረት መጥፎ ስም ያሰጠው ሲሆን በአሜሪካ ሕዝብ ዘንድ ጥረቱ እምነት እንዳያድርበት አድርጓል ብለዋል። የባይደን አስተዳደር በአገር ውስጥ ያሉትን የዲሞክራሲ ጉድለቶች ጨምሮ የውጭውን ፖሊሲ ለማስተካከል የተለየ ስልቶችን ይጠቀማል በማለትም ቃል ገብተዋል። የውጭ ጉዳይ ሚኒስትሩ ብሊንከን ትልቋ ስጋት ቻይና ናት ይላሉ። ምክንያቱም ነፃና ክፍት የሆኑትን ዓለም አቀፍ መርሆችን በኃይል ለመጣስና ለማተራመስ የምትሞክር ብቸኛ አገርናትና ብለዋል። ስለዚህ ዋሽንግተን ቻይናን ለመቋቋም ተጠናክራ መገኘት አለባት። ጆ ባይደንንም ጨምሮ ብሊንከንም ሆኑ በርካታዎቹ የአዲሱ አስተዳደር ሰዎች በፕሬዝደንት ኦባማ አስተዳደር የነበሩ መሆናቸውን ቢያምኑም አሁን ያለው አስተዳደር የኦባማ አስተዳደርን ዘይቤ መልሶ ለማስፈን ነው የሚለውን አስተያየት ብሊንከን አልተቀበሉትም። ያ ዘመን አልፏል ያሉት ብሊንከን ባይደን ዓለምን የሚመለከቱበት አይን አዲስ ነው ብለዋል። ደረጀ፣ ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአፍሪካ የኮቪድ-19 ዜና፣ ኬንያ ከአንድ ሚሊዮን በላይ የኮሮና ቫይረስ ክትባቶችን እንዳስገባች የሀገሪቱ የጤና ሚኒስቴር አስታወቀ። በቀዳሚነት ክትባቱ ለጤና ባለሙያዎች እንደሚሰጥ የጤና ሚኒስትሩ ገልጸዋል። ከናይሮቢ ገልሞ ዳዊት ተከታዩን ዘገባ አጠናቅረዋል። ኬንያ 1.2 ሚሊዮን የአስትራዜኔካን የኮቪድ-19 ክትባት ማግኘቷንና ትላንት ማስገባቷን የጤና ሚኒስትሯ አስታውቀዋል። ፕሬዚደንት ኡሁሩ ኬንያታ በተገኙበት ስነ ስርዓት ክትባቱ ዛሬ ወደ አገሪቱ የተለያዩ ግዛቶች ተልከዋል። ክትባቱ በቅድሚያ ለጤና ባለሙያዎች እንደሚሰጥ የጤና ሚኒስትሩ ሙታይ ካጉ አስታውቀዋል ኬንያ ቫክሲኔሽን ፕሮግራም ኬንያ በአህጉሩ የኮቪድ-19 ክትባት መሪያ ግብር ከጀመሩ ቀዳሚ አገሮች አንዷ ነች። ክትባቱን በሚገባ መልኩ ለማሰራጨት በቂ ዝግጅት ካደረጉ የአፍሪካ አገሮች አንዱ ነን። ዛሬም ወደ አገራችን የገባው ይህ ሕይወትን ያተርፋል የተባለው ክትባት በ47ቱም የኬንያ ግዛት አስተዳደሮች ባሉ የክትባት ዴፖዎች ተሰራጭተዋል ብለዋል ካጉዌ። ከ1.2 ሚሊዮኑ ወደ 400 ሺህ የሚሆነው የጤና ባለሙያዎችን ለመከተብ እንደሚውልና ና ቀሪው የጤና ሚኒስቴር ባስቀመጠው ፖሊሲ መሰረት ለሚያስፈልጋቸው ሰዎች እንደሚሰጥ ሚኒስትሩ ተናግረዋል። ካጉዌ ኬንያ ማንኛውንም የኮሮና ቫይረስ መከላከያ ክትባት ለመውሰድ በቂ ዝግጅት ማድረጓንና ተጨማሪ ክትባቶች ሲገቡም ወደ ተለያዩ የአገሪቱ ክፍሎች ፈጥና ለመላክና ለማከማጀት ዝግጅት ማድረጓን ገልጸዋል። ሀገራቸው የኮቪድ-19 ክትባቶችን ማስገባት እንደምትቀጥልና ና ከጤና ባለሙያዎች ቀጥሎ የጸጥታ ሰራተኞች፣ መምህራንና ለህብረተሰቡ ቀጥተኛ አገልግሎቶችን የሚሰጡ እንደሚከተቡ በስነ ስርዓቱ ላይ የተገኙት የሀገሪቱ ፕሬዚዳንት ኡሁሩ ኬንያታም አስታውቀዋል። ይህ ዛሬው ኬንያ ተቀብላ ያከፋፈለችው 1.2 ሚሊዮን የአስትራ ዜነካ ክትባት ከተባበሩት መንግስታት የህፃናት መርጃ ድርጅት በልገሳ የተገኘ መሆኑ ተገልጸዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። ገልሞን፣ ለዘገባው አመሰግናለሁ። አፍሪካ ውስጥ ቢያንስ 60 ከመቶውን የአህጉሪቱን ህዝብ የኮቪድ-19 ክትባት መከተብ እንድንችል ከፈለግን በኮቫክስ መርሃ ግብር አማካይነት እየተሰጠ ካለው ክትባት በተጨማሪ ሌላም የክትባት አቅርቦት ማግኘት ይኖርብናል ሲሉ የአህጉሪቱ የበሽታ መቆጣጠሪያ ማዕከል ኃላፊው አሳስበዋል። ሩዋንዳ ደግሞ የመጀመሪያ ክትባት አቅርቦት በትናንትናው ዕለት እንደደረሳት ታውቋል። 102,960 ክትባቶች ትናንት ኪጋሊ አውሮፕላን ጣቢያ እንደገቡ ነው የተገለጸው። ከዚህ በሰዓታት ቀደም ብሎ ደግሞ 240,000 የአስትራዜኒካ ክትባቶች ከህንድ ሴረም ኢንስቲትዩት እንደደረሷት ተጠቁመዋል። በኮቪድ-19 ዓለም አቀፍ ዜና ስንቆይ ህንድ በሀገር ውስጥ የሰራችው የመጀመሪያ የኮቪድ-19 ክትባቷ ቫይረሱን ለመከላከል 81 ከመቶ አቅም ያለው መሆኑን ትናንት የወጣ አንድ ጥናታዊ መረጃ አመለከተ። በመንግስቱ የሕክምና ምርምር ተቋምና ባህራት ባዮቴክ በተባለ የመድኃኒት ኩባንያ በትብብር የተሰራው ኮቫክሲን የተባለው ክትባት በ ሀያ አምስት ሺህ በጎ ፈቃደኞች ላይ ተሞክሯል ተብሏል። ቀደም ብሎ በዚሁ ክትባት ላይ የተካሄደ ሌላ ሙከራም ብሪታንያ ላይ የተቀሰቀሰውንም የቫይረሱን ዝርያ አይነት ለመከላከል የሚችል መሆኑን አሳይቷል ነው የተባለው። ባህሬን ሚያንማርና ፊሊፒንስን ጨምሮ ከአርባ በላይ ሀገሮች ይህንን ክትባት ማስመጣት እንደሚፈልጉ ከወዲሁ ማስታወቃቸውን ዜናው ጨምሮ ገልጿል። በሌላ የኮቪድ ክትባት ዜና የአውሮፓ ሕብረት የመድኃኒት ቁጥጥር ተቋም በሩሲያ በተሰራው ስፐትኒክ በተባለው ክትባት ላይ ሳይንሳዊ ግምገማ አስጀምሯል። ባለፈው ወር በላንሴት መጽሔት ላይ የወጣ በአቻ ሳይንቲስት የተገመገመ ጥናት ክትባቱ 92 ከመቶ የመከላከል አቅም የያዘ መሆኑን እንዳመለከተ አይዘነጋም። ይህ በዚህ እንዳለ ወፋፍራም ሰዎች የሚበዙባቸው ሀገሮች ውስጥ በኮቪድ-19 ሳቢያ የሚሞቱ ሰዎች ቁጥር ከፍ ያለ መሆኑን አንድ አዲስ ጥናት አመለከተ። የሰውነት መግዘፍና ተያያዥ ጉዳዮችን የሚያጠናው ወርልድ ኦቢሲቲ ፌዴሬሽን የተባለ ድርጅት ዛሬ ባወጣው ጥናት በዓለም ዙሪያ በኮቪድ-19 በሽታ የተነሳ ለህልፈት ከተዳረጉት 2.5 ሚሊዮን ሰዎች ውስጥ ሁለት ነጥብ ሁለት ሚሊዮኑ የሞቱት ወፋፍራም ሰዎች በሚበዙባቸው ሀገሮች መሆኑን ገልጿል። ይህ ብቻ ሳይሆን ከኮቪድ-19 ተያያዥ የሞት መጠኑ 50 ከመቶ ወይም ከዚያ በላይ ህዝባቸው የሰውነት ክብደቱ ከመጠን በላይ በሆነባቸው ሀገሮች እንደ ዩናይትድ ስቴትስ፣ እንግሊዝና ጣሊያን ባሉቱ ከሌሎች ጋር ሲነጻጸር ከአስር እጥፍ የበለጠ መሆኑን ይኸው ጥናት አመልክቷል። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በዚሁ ጉዳይ ላይ በሰጡት አስተያየት ከልክ ያለፈ የሰውነት ክብደትና በኮቪድ-19 ህመም ሳቢያ ለሞት የመዳረግ አደጋ ተያያዥነታቸው ግልጽ ነው ብለዋል። መንግስታት ጉዳዩን ትኩረት እንዲሰጡትና መፍትሄ እንዲፈልጉም ይህ ጥናት ማንቂያ ጥሪ ተደርጎ መወሰድ አለበት ብለዋል ዶክተር ቴድሮስ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። thank you የሚታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ የካቲት 25 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው ምድብኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው አቢር እስከ ማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ። ሰላምና መረጋጋት፣ ድህንነት የሚረጋገጠው በፖሊስም ብቻ አይደለም። የመላውን ህዝብ ተሳትፎ ሲኖር ነው። እዚህ ህዝባችን በጣም ቆም ብሎ ማሰብ አለበት። ሰላም ከሌለ ማን እንደሚጎዳ ይታወቃል። ህዝብ ነው የሚጎዳው ያ የእለት ጉርሻ የሚኖረው ህዝብ ሰርቶ የሚበላው ሰው ነው የሚወዳውና ወጥ መግባት ትልቅ ነገር ነው። ህዝቡ እዚህ ላይ ነቅቶ ለሰላሙ ሲል ለሳም መቁም አለበት፣ ማገዝ አለበት። የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ናቸው የሰማችኋቸው። በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ፣ ጠብቋቸው አድማጮች። አሁን ወደ ቀዳሚው የዕለቱ አብይ ርዕስ በትግራዩ የህግ የበላይነት ባለው ዘመቻ ቀሪውን ሁለት ዓላማዎች ለማጠናቀቅ ቁርጠኛ ነኝ ሲል የኢትዮጵያ መንግስት አስታወቀ። ሁለቱ ዓላማዎች ደግሞ ሰብአዊ ድጋፍ መድረሱን ማረጋገጥና ክልሉን መልሶ መገንባት እንዲሁም አሁን በክልሉ ውስጥ በንቃት የሚንቀሳቀሱ ወንጀል ፈጻሚዎች ያላቸውን ለህግ ማቅረብ መሆኑን አመልክተዋል። የህግ የበላይነት ዘመቻውን ለማዳከም የታቀዱ ማናቸውም ወገንተኝነት ጣልቃ ገብነቶችና የፖለቲካ ዘመቻዎች ግን ኢትዮጵያ አትቀበልም ብሏል። የጠቅላይ ሚኒስትሩ ጽህፈት ቤት በዛሬው እለት ባወጣው መግለጫ ዓለም አቀፉ ማህበረሰብ እና መገናኛ ብዙሃን የኢትዮጵያን መንግስት ህግ የማስከበር ኃላፊነት የዘነጉ ይመስላል ያሉ አንድ የዘርፉ ታዋቂ ምሁር በበኩላቸው ይህ በማንኛውም ሀገር በጥርጣሬ የሚታይ አይደለም ሲሉ ተናግረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህር የሆኑት ዶክተር ጌታቸው አሰፋ እንዳሉት በትግራይ ክልል ያለውን ሁኔታ አስመልክቶ ከዓለም አቀፉ ማህበረሰብ እየወጡ ያሉት መግለጫዎች በተጨባጭ እውነታ ላይ የተመሰረቱ አይደሉም፣ የቀራቸው የፌዴራል መንግስቱ ወታደሮች ይውጡ ማለት ብቻ ነው ሲሉ ነው የዓለም አቀፉን ማህበረሰብ እይታ የተቹት። የተለያየ ደረጃ ያላቸው የተሳሳቱ መረጃዎች መኖራቸውን ጠቅሰው ጫና እንደሚያደርጉም ጠቁመዋል። እስክንድር ፍሬው ተከታዩን አድርሶናል። ትናንት በጠቅላይ ሚኒስትር ጽህፈት ቤት የወጣው መግለጫ በትግራይ ክልል ያለው ወቅታዊ ሁኔታ በዘርፍ ተከፋፍሎ የተብራራበት በቁጥር የተደገፉ መረጃዎችም የተሰጡበት ነው። ህግ የማስከበር ዘመቻው ለምን እንዳስፈለገና ጦርነቱንም ማን እንደጀመረው ለማስታወስ ሞክሯል። መግለጫው በዚያች የጥቅምት 24 2013 ምሽት የሆነ የተከሰተ ያለውንም አስቀምጧል። ያ ቀን የህገ መንግስቱ ዘቦች የሆኑት የመከላከያ ሰራዊት አባላት በጭካኔ የተገደሉበት ነው ብለዋል። ይህ በህወሓት ሆን ተብሎ የተፈጸመው ዘግናኝ ጥቃት ደግሞ በሀገሪቱ ህጎች መሰረት ከፍተኛ የክህደት ወንጀል መሆኑን አመልክቷል። የኢትዮጵያ መንግስት ህግ የማስከበርና ሀገርን የመጠበቅ ግዴታዎች እንዳሉበትም ጠቁሟል። በአሁኑ ወቅት በትግራይ ክልል ያለው የህግ የበላይነት የማስከበር ስራ ሁለት ዓላማዎች እንዳሉትም ነው መግለጫው ያስረዳው። የመጀመሪያው ክልሉን መልሶ ለመገንባት ሰብአዊ ፍላጎቶች መሟላታቸውን ማረጋገጥ ነው። የተጎዱ የመሰረተ ልማት አውታሮችን መጠገንና የአስተዳደር ተግባራት ተስተካክለው ለዜጎች ውጤታማ አገልግሎት በብቃት እንዲሰጡ የሚለውም እዚህ ላይ ተካቷል። በመግለጫው እንደተቀመጠው የህግ ማስከበር ስራው ሁለተኛ ዓላማ አሁንም በክልሉ ውስጥ በንቃት የሚንቀሳቀሱ የወንጀል ፈጻሚዎችን ለህግ በማቅረብ ሂደቱን ማጠናቀቅ ነው። የኢትዮጵያ ፌዴራል መንግስት በህገ መንግስቱ የተሰጡትን ተቋማዊ ኃላፊነቶች ለመወጣትና ሁለቱን ዓላማዎች ለማሳካት ቁርጠኛ ነው ብሏል። ይኸው መግለጫ የኢትዮጵያ መንግስት በዚህ መግለጫው ከሰብአዊ ድጋፍ፣ ሰብአዊ መብት፣ የሚዲያ ይለፍ፣ መሰረተ ልማትና ከመሳሰሉት አንጻር በክልሉ ያለውን ወቅታዊ ሁኔታ አብራርቷል። በዚህም መሰረት ለ38 ሚሊዮን ተጠቃሚዎች የሚከፋፈል ከ780530 ኩንታል በላይ የምግብ እህል በፌዴራል መንግስቱ መላኩ ተጠቅሷል መንግስት እስካሁን ለትግራይ ክልል ሰብአዊ ድጋፍ ከ18 ቢሊዮን ብር በላይ ወጪ ማድረጉም ተመልክቷል ኢትዮጵያ ባለፈው ሳምንት ለሰብአዊ ተቋማት ያልተገደበ ይለፍ መስጠቷንም መንግስት አስታውቋል ከተባበሩት መንግስታትና ከሌሎች ዓለም አቀፍ ድርጅቶች ጋር ትናንት በተደረገ ምክክርም በአሰራሮች ዙሪያ ከመግባባት ላይ መደረሱን ማሻሻያዎችን መደረጋቸውን አስረድቷል የትናንቱ መግለጫ ከሰብአዊ መብት ጥሰቶች አንጻር መንግስት መንግስት እየሰራቸው ያሉ ስራዎችም የተብራሩበት ነው። ህወሓት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። ከዚህ አንጻር የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ይገልጻል። በህወሓት ታጣቂዎች በተደራጁና ና በተደገፉ ወጣቶች በመቶዎች የሚቆጠሩ ዜጎች መገደላቸውን ያስታወሰው መግለጫው የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ላይ ጥልቅ ምርመራ ማካሄዱንና የመጀመሪያ ግኝቱን ይፋ ማድረጉንም አስረድቷል። መንግስት እንዳለው የፌዴራል ፖሊስና የፌዴራል ጠቅላይ አቃቤ ህግ በሁመራና ማይካድራ ከተፈጸሙ ግድያዎች ጋር በተያያዘ የወንጀል ምርመራ አካሂደዋል። መርማሪዎቹም ወደ ሁለት መቶ የሚጠጉ ተጠርጣሪዎችን ለይተዋል ብሏል። አብዛኛዎቹ ተጠርጣሪዎች ወደ ሱዳን መሰደዳቸውን 21 ጠርጣሪዎች ግን በቁጥጥር ስር መዋላቸውንም ጠቁሟል። ቃል በገባው መሰረት የፌዴራል መርማሪዎች አክሱምን ጨምሮ በተለያዩ የክልሉ አካባቢዎች ተፈጸሙ በተባሉ የሰብአዊ መብት ጥሰቶች ላይ ምርመራ እያደረጉ መሆናቸውንም ነው መንግስት የገለጸው። የኢትዮጵያ ሰብአዊ መብት ኮሚሽን ለእነዚህ ምርመራዎች ከሚመለከታቸው የተባበሩት መንግስታት ድርጅት አካላት ጋር ለመተባበር ፈቃደኛ መሆኑም በመግለጫው ተመልክቷል። ኢትዮጵያ የወሰደችውን የህግ የበላይነት እርምጃ ለማዳከም የታቀዱ ማናቸውንም ወገንተኛ ጣልቃ ገብነቶችና በአገርና በመንግስት ላይ የሚደረጉ ጫናዎች ግን አትቀበልም ብሏል። መግለጫው በመሰረተ ልማት አውታሮች ጥገና በማህበራዊ አገልግሎቶች አሰጣጥ እንደዚሁም በሌሎች ዘርፎች እየተካሄዱ ያሉ ተግባራትም በመግለጫው ተበራርተዋል። የኢትዮጵያ መንግስት ይህንን መግለጫ ያወጣው የተሳሳቱ መረጃዎችን መነሻ ያደረጉና አግባብነት የጎደላቸው ያላቸውን የአንዳንድ ዓለም አቀፍ ተቋማትና አገራት አስተያየቶችና መግለጫዎች እየተቸ ባለበት ወቅት ነው። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና ተመራማሪ ዶክተር ጌታቸው አሰፋ ይህንን የኢትዮጵያ መንግስት ስጋት ይጋራሉ። አንዳንድ ዓለም አቀፍ ተቋማትና አገራት በኢትዮጵያ የትግራይ ክልል ስላለው ሁኔታ ያላቸው መረጃ የተሳሳተና የተዛባ መሆኑንም ዶክተር ጌታቸው ያምናሉ። በኢትዮጵያ መንግስት የወጣው መግለጫም ያንን መነሻ ያደረገ እንደሆነ ይገምታሉ። መግለጫው እንግዲህ ሁለት ወይም ከዛ በላይ አላማዎችን የያዘ ነው ብዬ ገምታለው። አንደኛው እና ዋናው በዚህ በኢትዮጵያ እያካሄደች ባለችው ህግ ማስከበር ስርዓት ውስጥ የገጠመውን ችግር ከሚዲያም ከተለያዩ መንግስታትም የተዛባ አመለካከት የሚመስለውን ሁኔታ ለማስተካከል የሚሞክር እና መረጃ ለመስጠት የሚሞክር መግለጫ አድርጌ ነው የማየው። ስለዚህ በሀገር ውስጥም ከሀገር ውጭ ያሉትን ተመልካቾች ይሄንን መንግስት በኩል እየተወሰደ ያለውን በሁለቱም ዘርፎች በመልሶ መገንባትም እንደገና ቀሪ ስራዎችን በመጨረስም ሰብአዊ ድጋፎችን ለሚፈልጉ ኅብረተሰብ ክፍሎች ማድረስንም በተመለከተ ሁሉንም ጎን ለጎን በባለቤትነት እያከናወነ መሆኑን ለማሳየትና ከዚሁ ጋር ተያይዞ እንግዲህ በሌላ ወገን የሚሰሙትን የተለያዩ ደረጃ ያላቸውን የተሳሳቱ መረጃዎች እና ጫናዎች በመንግስት ላይ የሚደረጉትን መረጃ በመስጠት ሌላ ፐርስፔክቲቭን የመንግስትን ፐርስፔክቲቭ ለማሳየት የሚሞክር መግለጫ አርጌ ነው ያየሁትና፣ እስካሁን ድረስ በምናየው በቂ ሁኔታ ይሄ በየጊዜው አለመደረጉ ችግር የፈጠረ ይመስለኛል። መንግስት በተለያዩ አካላት የተሳሳቱ መረጃዎች በሚነገሩበት ጊዜ በፍጥነት ያንን መረጃ ለማስተባበል መረጃዎቹ የተሳሳቱ ቢሆኑም እንደ እውነት እንዲወሰዱ እድል እንዲኖራቸው ያደረገ በመሆኑ የዘገየ ነው ብዬ ነው የምገምተው። ይሄ በወር በምናምን ጊዜ እንደዚህ ረዘም ያለ ጊዜ ወስዶ የሚሰጠው መግለጫ ኢፌክቱ ወይም ውጤቱ ሊሚትድ ነው እና አይ ቲንክ በየጊዜው ቢቻል በቀን በቀን ወይም መረጃዎች የተሳሳቱ መረጃዎች ከፍተኛ ተጽዕኖ የሚያደርጉ መረጃዎች በወጡ ቁጥር ወዲያውኑ ሪስፖንድ ማድረግ ተገቢ ነው ብዬ ነው የማምነው እና በዚህ ረገድ ጥሩ ነው ግን በፍጥነትና ሁኔታዎችን እያዩ መደረግ ያለባቸው ይመስለኛል። መግለጫዎቹ መንግስት በትግራይ ክልል ያካሄደውን ዘመቻ በተመለከተ ከዓለም አቀፍ ተቋማትና አገራት የሚሰጡ አስተያየቶች አግራሞት እንደፈጠሩባቸውም ነው ኢትዮጵያዊው የህግ ምሁር የሚናገሩት። ቤዚክ የሆነው የመንግስት አላፊነት ጭምር የተዘነጋ ነው የሚመስለው። አቶ እስክንድር ከውጭ የሚመጡትን ጫናዎች ስትመለከት የትግራይ ክልል በኢትዮጵያ ውስጥ ያለ አንድ ሪጅን አንድ ክልል እንደሆነና በዛ ክልል ውስጥ የሚፈጠር የክልሉ መንግስት የተሳተፈበት የህግና ስርዓት መፍረስ ያንን ማስተካከል የፌዴራል መንግስቱ ቀዳሚ ተግባርና ኃላፊነት እንደሆነ ይሄ በማንኛውም ሀገር በጥርጣሬ የሚልታይ የሚችል አይደለም። በአንድ ሀገር አንድ አካባቢ ውስጥ የሚፈጠር የህግና ስርዓት መፍረስ ዜጎቹን አደጋ ላይ የሚጥል አገሩን አደጋ ላይ የሚጥል ስለሆነ ይሄ አንድ ሉዓላዊ ሀገር መንግስት ያለው ሀገር ይሄንን ችግር ለመፍታት የሚወስደው እርምጃ በምንም ተአምር በሌሎች አካላት ጥያቄ ውስጥ ሊገባ የሚችል አይደለም። እና አሁን በእኛ ሁኔታ የምናየው እጅግ በጣም አስደናቂ ነው። በጭራሽ ያልተጠበቀ ነው የሚመስለኝ። እኔ በእውነት ስመለከተው አንዳንዱም ነገር የህግና ስርዓት ለማስከበር መንግስት የሚወስደው እርምጃ ይህን ያህል ተቃውሞ ይገጥመዋል የሚል እምነት አልነበረኝም። ኦፍኮርስ፣ የሰብአዊ መብት ጥሰት ሲኖር መንግስት፣ የተለያዩ አካላት፣ ወታደሮች ፎርም፣ የተለያየ ምክንያት መብት ሊጥሱ ይችላሉ። እነዛ አይነት ችግሮች ሲኖሩ እርምጃ መወሰድ አለበት። ህግ ማስከበር ስርአቱ እየተከናወነ ነገር ግን አላስፈላጊ የሰብአዊ መብቶች ጥሰት መኖር የለባቸውም የሚል ሀሳብ መስጠት ይቻላል። ይሄ እንዳይከሰት መታገል ይቻላል። ይሄ ከሰብአዊ መብት ተቋማት የሚጠበቅ ነው፣ አገር ውስጥም የውጭም ቢሆኑ። ነገር ግን ይሄንን ሳይሆን ታርጌቱ ምንም አይነት መንግስት የሚወስደው እርምጃ ሁሉ ኮስችነብል ቢሆን ጥያቄ ምልክት ውስጥ እንዲገባ እና የሀገርን ሉዓላዊነት በማይቀበል ደረጃ አካባቢው ለምሳሌ አይ ቲንክ የቀራቸው የፌዴራል መንግስቱ ወታደሮች ይውጡ ማለት እንጂ ከዛ ይውጡ ያላሉት የለም። እንደሌላ ሀገር የትግራይ ክልልን የማየት የሚመስሉ መግለጫዎች ናቸው የሚሰጡት እና የመግለጫው አይ ቲንክ አንዱም እንደው በእውነቱ መንግስት ይህንን ማለት የማይጠበቅበት ነው ብለን ብንልም ነገር ግን ማስታወስ የሚያስፈልገው መስሎ የታየው ይመስለኛል መንግስት እና ይሄ ቤዚክ የሆነው የመንግስት ኃላፊነትን ጥያቄ ውስጥ የገባ የሚያስመስል ሀሳቦች ስለሚሰጡ ለዛም መልስ ለመስጠትም ወይም ለማስረገጥም የተደረገ ስቴትመንት ነው የሚመስለኝ እና በዛ መልክ አይቲንክ ተገቢ ነው ማለት ይቻላል። አሁን በትግራይ ክልል ለሚስተዋሉ ችግሮች ጦርነቱን የጀመረው አካል ከፍተኛ ኃላፊነት እንደሚወስድም የህግ ምሁሩ ተናግረዋል። ከአሜሪካ ድምጽ ጋር ቃለምልልስ ያደረጉት የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋም ህወሓትን፣ ኤርትራን ወደ ግጭት በመጋበዝ ጭምር ወንጅለዋል። ሁላችን እንደምናስታውሰው የነበረው ሲበል ሀይል ወደ ኤርትራ ሁሉ ሪኩዌት አስተኩስ ነበር። ውድ ነገር ግጭት ማለት ነው። ይሄ አንዱ ምክንያት ሊሆን ይችላል፣ ሌሎቹ ምክንያት ሊሆን ይችላሉ። ዋናው ነገር ግን ምንድን ነው የትግራይ በአስቸኳይ አዋጅ መሰረት ክልል መቋጠር ያለበት መከላከያ ነው። ሌላ ሀይል ካለ መውጣት አለበት የሚል አቋም ግልጽ አቋም ነው፣ የጊዜ አስተዳደሩም ነው። አጠቃላይ የፌዴራል መንግስት አቋም ይሄ ነው። እንዳልኩት ፌዴራል መንግስት ወደዚህ ግጭት የገባው ፈልጎ አይደለም። ብዙ ለሰላም ለድርድር እድል ነበር ለእርቅም እድል ነበር። ብዙ ሽማግሌዎች መጥተዋል። ግን የነበረው የትፒልፍ ሀይል አልጠቀመትም ይህን እድል። ለዚህ መከላከያ ሀይል ከመታ በኋላ ግን ቀይ መስመር ስላለፈ ነው ፌዴራል መንግስት ተገድዶ ወደ ህግ ማስከበር እርምጃ የገባው። ይሄ ማለት ትርጉሙ በጣም ውስብስብ ነው። ምክንያቱም የራስን ሀይል የክልል የሚጠብቀ ነው ሀይል ራሱን የነበረው ዝን መንግስት ከመታው ማነው የሚጠብቀው? ሜዳ ላይ ነገረው ህዝባችን እና በዚህ የመጣው ብዙ ነገር ሊመጣ ይችላል። ኢቨንት ብቻ አደለም ክሰቱ በዚህ ምክንያት እንደተባለው ሁኔታው ተፈጥረ ነው። ለዚህ ግን እንዲስተካከል በእኛ በኩልም ግፊት አለ። ፌዴራል መንግስትም የተመሳሳይ እንትን ያለው ዋናው ነገር ግን ያው መንግስት ለመንግስት በሚያደርገው ስራ ይፈታሉ። ለማስበው በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል መምህር ከሆኑት ከዶክተር ጌታቸው አሰፋ ጋር ያደረግኩት ቃለ ምልልስ አላበቃም። በቀጣይ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። መንግስት ፓርቲውን እየገጠሙ ናቸው ያላቸውን ችግሮች ከቀረፈ በስድስተኛው ሀገራዊ ምርጫ እሳተፋለሁ ሲል የኦሮሞ ብሔራዊ ኮንግሬስ አስታወቀ። መንግስት በምርጫው እንዳልሳተፍ ጫና አሳድሮብኛል ሲልም ወንጅሏል ኦፌኮ። ገዢው የብልጽግና ፓርቲ በበኩሉ የኦሮሞ ፌዴራሊስት ኮንግሬስ ያቀረበውን ቅሬታ ስም የማጥፋት ዘመቻ ነው ሲል ውድቅ አድርጎታል። ጸሐይ ዳምጠው ዝርዝሩን ይዛለች። የኦሮሞ ፌዴራሊስት ኮንግረስ ኦፊኮ ባወጣው መግለጫ መንግስት የምርጫ አስተባባሪዎችን አስሮብኛል፣ በተለያዩ ቦታዎች ጽፈት ቤቶችን ዘግቶብኛል በማለት ነው የወነጀለው። ለምርጫውም እንዳልዘጋጅ ጫና ፈጥሮብኛል ስልም አማሯል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምጽ ሲናገሩ ይህንኑ ነው ያብራሩት። ቢሮ ኃላፊዎች ታስሮ ንብረቱ ሁሉ ተዘርፎ ግቢ ይከተባል። ለምሳሌ ላለፉት ሰባት ወራት አዳማ ያለው ቢሮችን ደህንነቶች ባደረጉት ተጽዕኖ እና ማሰራራት በሰባት ወሮች ተዘርቶ አዳማ ከተማ ሩቅ አይደለም። እንደዛ ነበር ሰላሌ መስበር ቢሮቻችን በተደጋጋሚ የቢሮ ኃላፊዎች ታስሮ አሁንም እስር ቤት ነው። ያሉት፣ ሐረር ላይ ለምሳሌ አንዋር ሳኒ የሚባል ምስራቅ ሐረር ቢሮ ኃላፊ ሁኑ የማዕከላዊ ኮሚቴያችን አባል ሰባት ወሩን አልፎታል ከታሰረ ሌሎቹም እሱ ስለታሰረባቸው ቢሮ ከብቶ መንቀሳቀስ አልቻሉም። ቢሮችን ብዙ ቦታ ተዘግቷል። ጅማ ምን በቁጠር ይቻላል። ቢሮ ለማሳየት አልቻለሁ ብሎ ለሚያዋጣ አይደለም ደግሞ ነግር። መፍትሄው የጋራ ኮሚቴ አቋቁሞ ተንቀሳቅሶ በየደረጃው በማዕከልም በዚህ በዞኖችም የእኛ ተወካዮችን ሰጥተን ተንቀሳቅሰን ለምን ቢሮዎች እንደተዘጉ ለምን አባሎቻችን እንደታሰሩ በምን እንደታሰሩ በዚህ ምክንያት ነው በዚህ ምክንያት ነው የሚባለው። በብልጽግና ፓርቲ የፖለቲካ ፓርቲዎችና የሲቪክ ማህበራት ጉዳዮች ኃላፊ ዶክተር አለሙ ሲሜ በበኩላቸው ኦፌኮ አጋጥሞኛል ባለው ችግር ላይ ተከታዩ መልስ ሰጥቷል። መሬት ተዘጋብን የሚል የኦሮሞ ብሔራዊ ኮንግረስ ክስ ክሶቹ የብልጽግና ፓርቲ ተወካይ ባለበት የኦፌኮ ከተወካይ ባሉበት ታይቶ የግንቢ ከተማ የመንግስት ቤት ነው። የከተማ አስተዳደሩ ያንን የመንግስት ቤት ለሌላ ልማት ስለፈለገው ልቀቁልኝ፣ መትክ ልስጣችሁ ብሎ ካስለቀቀ በስተቀር ሌላ አንድም ጋር የኦፌኮ ጽፈት ቤት በመንግስት እንዲዘጋ የተደረገ የለም በኦሮሚያ ውስጥ ወይም፣ ይሄን እንግዲህ ቁጭ ብሎ የሁለቱ ፓርቲዎች ተወካይ ቁጭ ብለው ያረጋግጡ። በመረጃ የተረጋገጠ ነው። ሌላው ይሄ ሰዎች ታሰሩብን፣ እሱም ታይቶ ማንም ኦፌኮ አባል ወይ ደግሞ አመራር ስለሆነ ያለአግባብ የታሰረ ሰው ጠፍቷል። ያለበቂ ምክንያት ብሎ ትንንሽ ነገሮችን ፈልጎ የታሰሩን ካሉ አንጡና እንነጋገር ብለናል። እኔ ራሴ የኦፌኮን ሊቀመንበር ፕሮፌሰር መረራን አግኝቻቸው አውርቻለሁ። በአካል አግኝተናል። ከዛ በኋላም በስልክ ጠይቅ ያለው አንጡ ዛንጫው በትልልቆቹ የምናውቃቸው ኦፌኮ አመራሮች ውድ አርቲስታችን አርቲስት አጫፍ ቤትራ ግድያ ጋር ተያይዘው በተፈጠረ እውቀት እና ራሳቸው በፈጠሩት ህግ ጥሰት በህግ ጥላ ስር ሆነው ፍርድ ቤት ጉዳያቸው እየታየ ግለሰቦች አሉ። ይህ እነሱ እዚህ የብልጽግና ተወካዮች ምን ተወያይተን የምንፈታው ጉዳይ አይደለም። እሱ ህግ የሚፈታው ጉዳይ ነው። ትልልቅ ወንጀል ሰርቶ ፍርድ ቤት ከተያዘ በስተቀር በትንንሽ ሰበብ ፍለጋ የታሰሩ ካሉ አንጡና ንቁጭ ብለን ይሄን ምርጫ የተሳካ ዴሞክራሲያዊ ፍትሐዊና ነጻ ለማድረግ ከእኛ በኩል መክፈል ያለብንን ዋጋ ለመክፈል ዝግጁ ነን። መውሰድ ያለብንን እርምጃ ለመውሰድ ዝግጁ ኦፊኮ የምርጫ ቅስቀሳ ለማድረግ በኦሮሚያ ክልል ውስጥ መንቀሳቀስ አልቻለም ሲሉም ፕሮፌሰር መረራ ጉድና ተናግረዋል። የፖለቲካ ቢሄዳ ነው መጥበብ አሁን በጠበበ በጠበበበት መንገድ ምርጫ ውስጥ መግባት አስቸጋሪ ነው ብለን መግለጫም ስናወጣ ነበር። ደብዳቤዎች ማመልከቻ ስንጽፍም ነበር። እስካሁን በቂ በሆነ መንገድ የተመለሰልኝ የለም። ምርጫ ውስጥ ለመግባት የምንቀመጥበት ሰውን የምናስተባበርበት፣ የምናነጋግርበት፣ የምናደራጅበት ሳናገኝ ምርጫ ምን እንዴት ነው የምንገባው ብለን ጠይቀናል። አሁንም የተዘጉ ቢሮቻችን በቀጣይ ወደ በተዛዋሪ እንደተዘጉ ናቸው። በዚህ ዙሪያ ከብልጽግና ፓርቲ ምላሽ የሰጡት ዶክተር አለሙ ስሜ በበኩላቸው ኦፊኮ ያነሳው ቅሬታ አግባብ አይደለም ብለዋል። ችግር አለ የተባለበት ቦታ ሁሉ ተለይቶ ከመጣ ግን ችግሩን እንፈታለን ብለዋል። የቢሮ ጉዳይ ውሸት ከግንቢ በታ ግንብ እውነት ነው፣ የማይካድ እውነት። ሌላው ውሸት ነው። ምናልባት በራሱ የተለያዩ ሰበቦች ራሱ እንቅስቃሴውን ገድቦ ሊሆን ይችላል እንጂ ከአንድ አመት በፊት በመላው ኦሮሚያ አካባቢ እንደፈለገው አንዳንዴም ህግን የጣሰ እንቅስቃሴ ሁሉ ሲያደርግ የነበረ ያኔ ማንም አልነካው። አሁን ደግሞ ይልቅ ምርጫው ቀርቦ ለምርጫ ትኩረት በተሰጠበት እንደዚህ አይነት ነገር ይደረጋል የሚል ክስ ነው የውሸት ክስ ነው የሚል ነው በኔ እምነት። ለዛም ከሆነ ተጨባጭ ነገሮች ከመጡ እኛ አሁንም የማስተካከያ እርምጃ ለመውሰድ ዝግጁ ነን። ጫና ደርሶባቸዋል የሚል እምነት ማለት የለንም። በምርጫው እንዳልሳተፍ መንግስት ገፍቶኛል በማለት ኦፊኮ የሰነዘረ ወቀሳም አግባብነት የለውም ብሏል። ዶክተር አለሙስሜም ይህን ችግር መፍቶ የሂደቱ አካል የመፍትሄው አካል ሆኖ ስርአት መገንባት ነው ያለበት፣ እንጂ ኦፌኮ እንዲህ ካልሆነ ከዲሞክራሲያዊ ግንባታ ሂደቱ ራሴን አውጥቻለሁ ማለት የአንድ ለስርአት ለመገንባት እታገላለሁ የሚል ፓርቲ ባህሪ ሊሆን አይችልም። ከፖለቲካው መውጣት ከተፈለገ ሌሎች መውጣት ነው እንጂ እንደዚህ አይነት ነገሮችን ሰበብ ማድረግ ሲጀመር እዚህ ሀገር ውስጥ ፓርቲ የተቋቋመው ይሄንኑ ለመታገል ለማስተካከል ውስጥ ገብቶ ለመታገል ነው እና ይሄ ተቀባይነት የለውም። በእኛ በኩል በተለያዩ የሀገሪቱ ክፍሎች ች ችግር ገጥሞናል በማለት የተለያዩ ተፎካካሪ የፖለቲካ ፓርቲዎች ላቀረቡት አቤቱታ መንግስት በየክልሉ ሰዎችን ወክሎ ችግሮቹ ተለይቶ የእርምት እርምጃ እንዲወሰድ እየተሰራ ነው ሲሉ ዶክተር አለሙስሜ አክለው ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ተከታዩም እዚያው አዲስ አበባ ያቆየናል። ኢትዮጵያ ውስጥ ባለፉት አስር ቀናት ውስጥ በየቀኑ ከአስራ ሁለት ሰዎች በኮቪድ-19 ሳቢያ ለህልፈት መዳረጋቸው ተገለጸ። ለመጪው አገር አቀፍ ምርጫ መድረግ ባለባቸው ጥንቃቄዎች ላይም መስሪያ ቤታቸው እየሰራ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል። ለዚህም ፀሐይ ዳምጠው በኢትዮጵያ ኮቪድ-19 በፍጥነት እየጨመረ መምጣቱ ያሳሰበ መሆኑን የጤና ሚኒስቴር አስታውቋል። ከቅርብ ጊዜ ወዲህ የኮሮና ቫይረስ ስርጭት መጨመሩን የገለጹት የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ በየቀኑ የሚደረገው ምርመራ ውጤት በአማካይ ከስድስት ሺህ ሰዎች 800ዎቹ ለቫይረሱ መጋለጣቸውን እንደ ማሳያ አመልክቷል። ከፍተኛ ቁጥር የሚያስተናግዱ ማህበራዊ እንደ ለቅሶ፣ ሀዘን፣ ሰርግ፣ ሌሎች ማህበራዊ ስብስቦች በብዛት እየተከናወኑ ነው። አገልግሎት ሰጪ ተቋማቶቻችን ስንመለከት በተለይ ምግብ ቤቶች፣ ካፍቴሪያ፣ መዝናኛ ቦታዎች፣ ትራንስፖርት ቦታዎችም እንደዚሁ በጣም የተጨናነቁና ከፍተኛ ቁጥር የሚያሳትፉ ደግሞ የተለያዩ የአደባባይ በዓላት፣ ሰልፎች፣ ስፖርት ክንውኖች፣ የሙዚቃ ኮንሰርቶችም እየተካሄዱ ነው። በቂ ጥንቃቄ ሳይደረግባቸው ማለት ነው። እነዚህ ነገሮች መካሄድ እንዴት እንደሚገባቸው የተቀመጡ መመሪያዎች ሊኖሩም፣ እነዚህን ባላማከል መልኩ እየተካሄዱ ይገኛሉ። ስለዚህ እንግዲህ እንደ ሀገር በጣም ልናስብበት የሚገባን ወቅት ላይ ነው ያለነው። ከገባንበት ትልቅ ችግርን በአፋጣኝ ለመውጣት የአፍና የአፍንጫ መሸፈኛ የሚያደርጉ ሰዎች በሀገር አቀፍ ደረጃ 35 ከመቶ ብቻ መሆናቸውን ዶክተር ሊያ ተናግሯል። ሁሉም በላይ በተለይ የማስክ አጠቃቀም ሽፋን በፍጥነት መጨመር እና ማሳደግ ያስፈልጋል። ቀላሉ አሁንም በእጃችን ያለው መሳሪያ ማስክ ማድረግ ነው። ሌሎች እንቅስቃሴዎቻችን እያደረግን፣ በሁሉም ተቋም ሰራተኞችም ሆነ ተገልጋዮች ማስክ እንዲያደርጉ ማበረታታት ማስገደድም ይገባል። ይሄ ደግሞ በራሱ በባለቤትነት ሁላችንም ማድረግ የሚገባን ሆኖ እያለም በተጨማሪ ግን የህግ አስከባሪ አካልም ያለማስክ የሚንቀሳቀሱ ሰዎችን እንዲጠቀሙ መምከር እና ማስገደድ ያስፈልጋል። ሆቴሎች፣ ካፌዎች፣ ምግብ ቤቶች፣ መዝናኛ ስፍራዎች፣ ትራንስፖርት ሰጪ አካላት፣ የእምነት ተቋማት፣ ሌሎችም ማህበራዊ ተቋማትም ኃላፊነትን በተሞላ መልኩ የሚያደርጉትን እንቅስቃሴ ማከናወንና ማስክን ጊዜን መጠቀምን እንደ ግዴታ ማድረግ ያስፈልጋል። እንደዚሁም ከተቀመጠው መመሪያ ውጭ የሚደረጉ መሰባሰቦችም መደረግ የለባቸውም። ይህንን እንግዲህ ቁጥጥር የማድረግ ና የህግ ማስከበር ስራውም በሁሉም አካላት መጠናከር ይኖርበታል። እንደ ጤና በተሰጠን ስልጣን ላይ ጤናና ጤና ነክ ተቋማትን መቆጣጠር ስለምንችል የጀመርናቸው የተለያዩ ስራዎች አሉ። በተለያየ ክልሎች ጤና ተቋማት እና እንደዚሁም ጤና ነክ የምንላቸው እንደ ሆቴል፣ ሬስቶራንቶች፣ ሉካንዳዎች የመሳሰሉትን የቁጥጥር ስራ በማድረግ አንዳንድ ቦታዎች ላይ ማስጠቀቂያ የመስጠት አንዳንድ ቦታዎች ላይ የመዝጋትን ስራ ጀምረናል። ነገር ግን እነዚህ ጥቂት ተቋማት ናቸው እኛ ልንቆጣጠራቸው የምንችለው። ሁሉም የፀጥታ አካላት፣ ትራፊክ ፖሊሶች፣ ሌሎችም ህግ አስከባሪዎች ይህንን የመከታተልና በተለይ ህዝቡን የመጠየቅና የማስገደድ ስራ ካደረግን ተቀባይነት ኖሮት የሚሰራ ስለሆነ ሁሉም የድርሻውን እንዲወጣ በዚህ አጋጣሚም ጥሬን በድጋሚ ማቅረብ እወዳለሁ። የጽኑ ህመማን ቁጥር ማሻቀቡና ሀገሪቷ ያሏት ሰው ሰራሽ የመተንፈሻ እገዛ መሳሪያዎች ወይም ቬንትሌተሮች ሁሉም መያዛቸውን ሚኒስትሯ ጠቁሞ ቤታቸው ውስጥ የሚቆዩ ታማሚዎች በጣም ሳይበረታባቸው ወደ ሕክምና ተቋም እንዲሄዱ አሳስቧል። የጽኑ ታካሚዎች ቁጥር እየጨመረ የመጣበት ምክንያት በቤት ውስጥ የሚቆዩ ታማሚዎቻችን በሽታው እስከሚባባስ ድረስ ወደ ሆስፒታል ያለመሄድ ሁኔታዎችም እየተፈጠሩ እንደሆነ ተገንዝበናል። እንደሚታወቀው የህመም ምልክት የሌላቸውና መጠን ኛ ብቻ የህመም ምልክት ያላቸው ታማሚዎች በቤታቸው ራሳቸውን ለይተው እንዲቆዩ እንደዚሁም የአንድ በሚደረግበት ሰዓት በተቻለ መጠን የስልክ ክትትል እንዲደረግ ለማድረግ እየተሞከረ ነው። እዛ ላይ በእኛም በኩል እንደ ጤናው ዘርፍ በኩልም ቤት ውስጥ ያሉትን ታማሚዎች ክትትል ማጠናከር እንደሚያስፈልግ አይተን ለማጠናከር የተጀመሩ ስራዎች ቢኖሩም አንዱ የተለየ ነው ነገር ህመሞች እስኪባባሱ ድረስና አንዳንድ ጊዜም በቤት ውስጥ ህክምና የሚሰጡ ባለሙያዎች በቤት ውስጥ ህክምና መስጠታቸው በጣም የሚበረታታ ሆኖ በቤት ውስጥ ግን እስከ ኦክሲጅን ኦክሲጅን የመስጠት ድረስ እያቆዩ መሆኑን መገንዘብ ችለናል። ቤት ውስጥ እስከ ኦክሲጅን የሚፈልግበት ደረጃ ማንም ታካሚ ከደረሰ ጤና ተቋም ውስጥ መሄድ እንዳለባቸው ማህበረሰቡ ይህንን ሊገነዘብና በቤት ውስጥ ኦክሲጅን መውሰድ እንደሌለባቸው አውቀው ወደ ሕክምና ማዕከላት እንዲሄዱ ማሳሰብ እንወዳለን። በኮቪድ-19 መከላከያና መቆጣጠሪያ መመሪያ ላይ በሰፈረው መሰረት ከሌሎች ሀገሮች የሚገቡ ሰዎች ለሰባት ቀናት ራሳቸውን ለይቶ ማቆየት ግዴታ መሆኑን አስታውሷል። በስድስተኛው ሀገር አቀፍ ምርጫ ዝግጅትና እንቅስቃሴ ላይ ሊከሰት የሚችለውን የቫይረሱን ስርጭት ለመከላከል ጤና ሚኒስቴር እየሰራ እንደሆነ ዶክተር ሊያ ተናግሯል። የኮቪድ መከላከል መመሪያን ተመርኩዞ የምርጫ ሂደቱ ደግሞ የሚመራበት በኮቪድ ጥንቃቄዎችን በማከለ መልኩ እንዲደረግ የሚመራበት የራሱ የሆነ መመሪያ እንደሚኖረው በተገለጸው መሰረት ያ በጋራ የምርጫ ቦርድንም የጤና ቴክኒካል ድጋፍም እየሰጠ ያንን ዝርዝር እየተሰራ ነው። ስለዚህ እሱ እንግዲህ በተቻለ አቅም የሚደረጉ መሰባሰቦችም ሆነ የምርጫው ሂደት በአጠቃላይ ከማስክም ከሌሎችም ጥንቃቄዎች አኳያ ያንን ባማከለ መልኩ እንዲደረግ የሚያስቀምጥ ይሆናል መመሪያው። መመሪያውም ኦልሞስት አልቋል። በቅርቡም ከምርጫ ቦርድ ጋር እሱን የምናሳውቅ ይሆናል ዝርዝሩን። ነገር ግን ያንን አማክሎ የምርጫ ሂደቱ እንዲሄድ እኛም በጋራ እየሰራንበት መሆኑን መግለጽ እወዳለሁ። የቫይረሱን ስርጭት ለመቀነስ ሁሉም ሰው ቤቱ ሲወጣ የአፍና የአፍንጫ መሸፈኛ ማድረግ ግዴታ እንደሆነም ተገልጿል። የዛሬው መረጃ ሳይጨምር ኢትዮጵያ ውስጥ በኮቪድ-19 ምክንያት 2391 ሰው ሞቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 ና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችንን ዘልቃለን። ወደ ትግራይ ያሻግረናል። የትግራይ ጊዜያዊ አስተዳደር አምስት አቅጣጫዎችን በማስቀመጥ እየሰራ መሆኑን የጊዜያዊው አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተናገሩ ዶክተር ሙሉን ያነጋገረው ዘጋቢያችን አለም ፍስሀ ተከታዩን አድርሶናል የትግራይ ጊዜያዊ አስተዳደር አምስት አቅጣጫዎችን በመንደፍ በመንቀሳቀስ ላይ እንደሚገኝ የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ገልጠዋል እንግዲህ ጊዜያዊ አስተዳደሩ ያው እንደሚታወቀው በይህን የህግ ማስከበር እርምጃው ከተጀመረ በኋላ በፌዴሬሽን ምክር ቤት የአስቸኳይ ጊዜ አዋጅ ወጠዋል። ያን ተከትሎ ደግሞ የፌዴሬሽን ምክር ቤት ባወጣ አዋጅ መሰረት ሚኒስትሮች ምክር ቤት ባወጣ አዋጅ ጊዜ አስተዳደሩ ተቋቁሟል። ከተቋቋመ ና ስራ ከጀመረ አሁን ሶስት ወር አድርገዋል። ራሱ ትግራይ ከገባ ራሱ እንግዲህ ሶስተኛ ወር ነው እና ሲቋቋም የተሰጠ በአዋጅ ስልጣንና ኃላፊነት አለ። እነዚህ የተሰጡት ስልጣና ኃላፊ በመያዝ ጊዜ አስተዳደሩ ገና ሲጀምር ሮድማፕ ነገር አዘጋጅተዋል እንዴት ነው የተሰጠውን ኃላፊነትና ተግባር የሚፈጽም ሚል አዘጋጅተን ከነዚህ ውስጥ ወደ አምስት ትኩረት አቅጣጫ ነበር ይዘ የተነሳው። በነገራችን ላይ እዚህ ትግራይ የገባነው ወደ 19 ነው፣ ህዳር 19 ነው የገባው። እዚህ እራሱን ስንጀምር የመጀመሪያው የትኩረት አቅጣጫ የነበረው በክልሉ ጸጥታና ደህንነት እንዲሁም ሰላም ማረጋገጥ ነው። አንዱ ትኩረት አቅጣጫችን የነበር ስንስራ ነበረው። ሁለተኛ የፈራረሰውን የመንግስት መዋቅር መልሶ ማደራጀት፣ ሁለተኛው ትኩረት አቅጣጫ ነው። ሶስተኛው የዚህ የሰብአዊ ድጋፍ ስራዎች ምክንያቱም በዚህ ወቅት እንደዚህ አይነት ክራይስ ሲመጣ ቆስ ሲመጣ ህዝቡ ወደ ተገላጭ እንደሚሆን ለረሃብ ለሌላ ስደት ስለሚሆን ምላሽ ለመስጠት የሰብአዊ ድጋፍ ስራዎች መስራት ነው። ሌላው መሰረተ ልማት ስራዎች ምክንያቱም እንደዚህ አይነት ግጭት ሲኖር መሰረተ ልማት እንደሚጎዳ ይታወቃል። ለዚ አስቀድመን ይሄ ቢሆን ምናርግ የሚል እንደ አቅጣጫ ተይዘዋል። ወደ መጨረሻው የምርጫ ነው። ህዝቡ ምርጫን ለማካሄድ በአጭር ጊዜ ለዛ ምቹ ሁኔታ መፍጠር የሚሉት ናቸው። የትግራይ ጊዜያዊ አስተዳደር ካስቀመጣቸው አምስት አቅጣጫዎች ዋነኛውና የመጀመሪያው የትግራይ ጸጥታና ደህንነት ላይ በመስራት ህዝብን በሰላም ወጥቶ እንዲገባ ማስቻል መሆኑን ዶክተር ሙሉ ነጋ ይናገራሉ። ዶክተር ሙሉ ለዚህ ስራ እንዲያግዝ የተጠራው የትግራይ የድሮ ፖሊስ እሁንታሙላሽ ሰጥተዋል ብለዋል። የመጀመሪያው ስናይ የጸጥታና ደህንነትና ሰላም ማረጋገጥ ላይ እንደሚታወቀው ህዝባችን የተፈጠረው ክስተት ከባድ ፍስተት ነው። ለምን የዚህ ክስተት ዋናው ምንጭ ስናየው በትግራይ ውስጥ የነበረው የሀገር መከላከያ ኃይል በተለይ የሰሜን እዝ መከላከያ ኃይል ስለተመታ ነው የተመጣ በነበረው የቲፒኤልኤፍ የጥፋት ኃይል እንደሆነ ይታወቃል። ያ ራሱ ምንድነው የፈጠረው ይህ የነበረው እዚህ ኃይል መከላከያ ኃይል በትግራይ የነበረው ሁሉም ቦርደሮች ላይ የሚጠብቅ ህዝቡን የሚጠብቅ ለሃያ ምናምን አመት በላይ የነበረ ኃይል ነው። ይሄ ፈርሰዋል። ይሄ ተመቷል ማለት ህዝቡ ያለ ጠባቂ ነው ያቀረው። ሜዳ ላይ ነው ያቀረው ህዝቡ። ስለዚህ ይሄን የተለያዩ አደጋ ተጋልጠዋል። እና ለዚህ ደግሞ ዋና የጸጥታ መደፍረስ ነው፣ የሰላም መደፍረስ ነው። ስለዚህ ከዚህ አኳያ ግልጽ የሆኑ ህዝቡ ወደ ስርቆት፣ የተደራጀ ስርቆት፣ ዘረፋ፣ ንብረት መውደም ላይ ደርሰዋል። ከፍተኛ የሆነ ውድመት እንደደረሰው ይታወቃል። እኛም እናውቃለን። ና ይህን እንዳይቀጥል ይህን ለማቆም እንዲሁም ለማሻሻል ጊዜ አስተዳደሩ አንዱ የወስዶ እርምጃ አንዱ መከላከያ ኃይል ያው ክልሉን እንደሚቆጣጠር ይታወቃል። ነገር ግን መከላከያ ኃይል ና ፌዴራል ፖሊስ በቂ አይደለም፣ ጸጥታና ደህንን ለመረጋገጥ ስለዚህ ፈረሰውን የራሱን የጸጥታ ኃይል መልሶ ማደራጀት ነው። በተለይ ፖሊስ ማለት ነው። ስለዚህ በዚህ ዘርፍ እኛ ያደረጉን ስራ መጀመሪያ እንደገባን፣ ክልሉ የነበረውን ፖሊስ ኃይል የመንግስት ሰራተኛ ነው በሚል እምነት ጥሪ ተደርጓል። ለደረገው ጥሪ በክልል ደረጃ ወደ 42 ፐርሰንት ምላሽ ሰጥተዋል፣ ተመልሰዋል። ለዚህ ይህን ፖሊስ ኃይል አሰልጥኖ እንደገና በደንብ ሪኦሪየንት አድርጎ ወደ ስራ የማስገባ ስራ የተሰራን ያለው። ከዚህ ጎን ለጎን ይህን ለማጠናከር ፌዴራል መንግስት ወደ አንድ ሺህ በላይ የሚሆኑ የፌዴራል ፖሊስና የመከላከያ ኃይል የትግራይ ተወላጆች ወደ ክልሉ እንዲመጡ ተደርጎ እነሱ ስልጠና እንዲሰጡ እንዲያደራጁ ፖሊሱ እንደገና የሚል ስራ አለ። ከዚህ አኳያ የፌዴራል መንግስትም፣ የፌዴራል ፖሊስ ኮሚሽን፣ የሰላም ሚኒስቴር ሁሉ በሰው ኃይልና በማቴሪያል እያጎዝ ነው ያሉት። ለዚህ አንድ መፍትሄ ምንድን ነው? የክልሉን የፖሊስ ኃይል ማደራጀት እና ማጠናከር ነው። ይሄ ሲሆን ወንጀል መለከላከል ይቻላል። በተለይ ከዚህ ጎን ለጎን የፍትህ ስርዓቱን እንጀምረ ማድረግ ሁሉ ተቀናጅቶ ሲሰራ ወንጀል መከላከል ስራ ይመጣል። ለዚህ ህዝቡ ከዘረፋና ስርቆት ሊመራን ይቻላል ነው። ለዚህ በዚህ በኩል ጥሩ ጅማሮ ነው ያለው ማለት ይቻላል። ገና ብሱ ላይ ይቆረናል። የምንፈልገውን የፖሊስ ኃይል እስከምደርስ ድረስ አንዱ እንደዚህ የተሞለሱ እንደገና በማሰልጠንም አዲስ በማስገባት መልምሎ ስራዎች ታቅረው የተሰሩ ነው ያሉት። ስለዚህ ይሄ በአጭር ጊዜ ቶሎ ክልሉን ጸጥታ ነደን ለማረጋገጥ የሚያስችለን የፖሊስ አቅም ገንባት ላይ የስራ ያለ ነው። ለዚህ የህዝቡ ድጋፍ ያስፈልገዋል። የሌሎች የፌዴራል መንግስት ያስፈልገዋል። ሌሎች አጋር ድርጅቶችም ለዚህ ላይ ረብር የሚያስፈልገው ስራ ስለሆነ ካለው ከእኛም ከአገር መከላከያ ስራዊት ጋም ተባብረን ይህን ስራ ለመስራት ተጀምረዋል ማለት ነው። ለዚህ ብዙ ስራ ይቀራል ማለት ነው። ሲያሻለ ነው። በተለይ በከተሞች አንዳንድ ስርቆት በዚህ ምክንያት ፖሊስ በመጀመሩ በተለይ መቀሌ የወንጀል እንትኑም እየቀነሰን ያለው አለ። አሁኑም ገና ነው። ብዙ ስራ ይቀራል ግን ከነበረው አሁን የተወሰነ መሻሻሎች ይታያሉ። ግን ይሄ ብዙ ስራ ይፈልጋል። እዚህ ላይ መናገር እንፈልገው ምንድን ነው ሰላምና መረጋጋት ደህንነት የሚረጋገጠው በፖሊስም ብቻ አይደለም፣ የህዝብ የመላውን ህዝብ ተሳትፎ ሲኖር ነው። እዚህ ህዝባችን በጣም ቆም ብሎ ማሰብ አለበት። ሰላም ከሌለ ማን እንደሚጎዳ ይታወቃል። ህዝብ ነው የሚጎዳው ያ የእለት ጉርሻ የሚኖረው ህዝብ ሰርቶ የሚበላው ሰው ነው የሚጎዳውና ወጥቶ መግባት ትልቅ ነገር ነው። ህዝቡ እዚህ ላይ ነቅቶ ለሰላሙ ሲል ዋጋ መክፈል አለበት። ለሰላም መቆም አለበት፣ ማገዝ አለበት። ምክንያቱም ፌዴራል ይሄ ጊዜያዊ አስተዳደሩ ይሄ ነው አንድ ስራው የሲሰራ በዚህ ላይ ማገዝ ማለት ለህዝቡ ነው። ሰላም ለሰላም መስራት ማለት ህዝቡ ለራሱ ነው ሲል ነው። ስለዚህ በዚህ በኩል አጋዥ እና በጣም ተዋናይ መሆን አለበት። ወይ አስበው። በተለይ ወጣቱ ምሁራን፣ ሌላው የመለከተው ማንኛውም ትግራዋይ እዚህ ላይ ቆም ብሎ ከዚህ ለማምጣት ምን እናርግ ብሎ ጥያቄ አንስቶ የምንቀሳቀስበት የሚሰራበት ነው። ክልሉ በኮማንድ ፖስት ስር ነው ያለው። ይህ ማለት ትግራይ በመከላከያ ነው የሚተዳደረው። እኛ የመደራጀት ስራ እየሰራን ነው ያለ ነው። እዚህ ላይ ግን በደቡብና በምዕራብ ትግራይ ችግር አለ ይላሉ የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ። ይሄ ማለት ምን ማለት ነው? በአዋጅ መሰረት መላውን ትግራይ መቆጣጠር ያለበት የመከላከያ ሃይል ነው የሀገር መከላከያ ሃይል ነው። ከምዕራብ ትግራይ እስከ ደቡብ ትግራይ መላውን ትግራይ ግን እዚህ ላይ እኛ ስራ ስንጀምር በተወሰነ ቦታ ቻለንጅስ አሉ ፈተናዎች አሉ። እስካሁን ድረስ ካቢኔ ጀምረን ከላይ አደራጅተን እስከ ወረዳ ቀበሌ ነው የስራን ያለ ማደራጀት። በተለይ ከቀበሌ ስንሰራ አዲስ ስራ የስራ ነው። እያንዳንዱ ቀበሌ ህዝብ ተሰብስቦ ራሱ መሪዎች የሚመርጥበት ስርዓት ነው። ለምሳሌ በአንድ ቀበሌ ሀያ ሰው ይመርጣል። ህዝቡ ቁጭ ብሎ ነፃ ሆኖ ከሀያዎች አምስት አመራር ይመርጣል። እንደገና ከየቀበሌው ሃያ ሃያ የተመረጡትን ወደ ወረዳ መጥተው ተሰብስበው የወረዳ አመራር ይመርጣሉ። ከንቲባ ሁሉ የሚመርጠው ህዝቡ ነው ማለት ነው። ለዚህ ህዝቡ ነጻ ሆኖ እንዲመርጥ በማድረግ አመራሩ የምርጥ ነው። ይህ እንደዚህ ብሎ የዞን አመራር እነዚህ ካቢኔ አደራጅተናል። በአጠቃላይ ዲሞክራሲያዊ ህዝብ በሚያሳትፍ መልክ ነው የመንግስት መዋቅሩን የፈረሰውን እያደራጀን ያለው እና ጥሩ ኤክሰርሳይዝ ነው። ነገር ግን እስካሁን ድረስ ወደ ሰባ ሁለት ፐርሰንት ነው ያለቀው። ለምን? በተለይ እንደሚታወቀው ምዕራብ ትግራይ ጊዜው አስተዳድሩ አልገባም። በደቡብ ትግራይ የተወሰኑ ወረዳዎች አላማጣና ኮረም አልገባም። ለምን? እነዚህ ቦታዎች በተፈጠረ ሁኔታ በአማራ ልዩ ኃይልና በማምራት ምልሻ ነው የተያዘው። ይህ በኛ እምነት በአዋጅ መሰረት ጊዜያዊ አስተዳደሩ ህጋዊ ሰውነት ያለው ተቋም ነው። እዚህ ቦታ ሄዱ ማደራጀ የተሰጡታል ስልጣን። ነገር ግን በተፈጠረ ሁኔታ እስካሁን አልገባም። ለዚህ ነው ሰው ሁለት ፐርሰንት ብቻ ያለው የምዕራብ ትግራይና የደቡብ ሁለቱም ስላልጨመረ ነው። በአብዛኛው ግን ያው አደራጅተናል ስራ ጀምሮ ብለን የምናስበው አንዳንድ በጸጥታ ችግር ካላቸው በሰብ ማዕከላዊ ትግራይ ካልሆነ በስተቀር የትግራይ ጊዜያዊ አስተዳደር በደቡብ አላማጣና ኮረም ምዕራብ ዞን በአማራ ክልል ሚሊሻና ልዩ ኃይል መስተዳደሩ ትክክል እንዳልሆነ ግልጽ አቋም ነው ያለን ብለዋል ዶክተር ሙሉ ነጋ። በአሁኑ የትግራይ ህዝብ በዚህ ችግር በወደቀበት ጊዜ ነገር ክስተት ትክክል አይደለም ብለን ነው የምንወስደው። በዚያው አስተዳደሩ ግልጽ አቋም ነው ያለው። ምክንያቱም ማንኛውም ጥያቄ ካለ በዚህ ሀገር፣ የማንነት የወሰን ካለ ህግና ስርዓት አለው። የፌዴሬሽን ምክር ቤት አለ ህገ መንግስቱም አለ አልፈረሰም። ሁሎችም አሉ ቦታቸው ለዚህ በህግና ስርዓት ይፈታ ብለን ነው ምናምን ነው ለዚህ በዚህ መሰረት በተለይ ደግሞ በተለይ ደግሞ በሁለቱ ሞሶች መካከል ትስስሩ በሚያጠናክር ወንድማማችነት አውረነት በሚያጠናክር መንገድ መፈታት ነው ያለበት እንጂ ካአሁን በኋላ በሀይል የሚባል ነገር በዚህ ሀገር አይሰራም። ለዚህ እኛ ህግና ስርዓት ነው መፍትሄው ብለን አቋም ይዘናል። ሁኔታም ወደ ነበረበት እንዲመለስም ያው አቅጣጫ ተቀምጠዋል። በነገራችን ላይ የፌዴራል መንግስት አቋም ተመሳሳይ ነው። የፌዴሬሽን ምክር ቤትም ተመሳሳይ ነው። በህግና ስርዓት ይፈታ ነው ምክንያቱም ይሄ የህግ ማስከበር ኦፕሬሽን ነው እንጂ ሌላ አይደለም። በዚህ ምክንያት አድርጎ የሚፈጠሩ ነገሮች ትክክል ነው የሚል አቋም ስላለ የፌዴራል መንግስትም የሁሉም ክልሎችም አጠቃላይ ሲታይ በመርህ ደረጃ በህግና ስርዓት ነው። ምክንያቱም ይሄ ማለት ትልቁ ነገር መታየት ያለበት በህዝቦች መካከል ያለው ትስስርና አብሮነት አብሮ የመኖር በማየት ነው መታየት ያለበት እንጂ በተገኘ አጋጣሚ ችግር መፍጠር ያ ችግር ዘላቂ አይሁን በምንም ተአምር። ለዚህ ሁሉ ዘላቅ የሚሆነው ሁሉም ሰው ከህግ በታችው ነው። በአገሪቱ አሁን ባለው ህግ መሰረት ተገዥ ሆኖ ካልሄደ ዝርዝሮ ችግር አይፈታም። ስለዚህ ከዚህ አኳያ መላው የኢትዮጵያ ህዝም የትግራይ ህዝም ማወቅ ያለበት ማንኛውም ችግር ጥያቄ እንኳን ቢኖር ወቅትና ጊዜ አለው። አሁን ፌዴራል መንግስት ጊዜያዊ አስተዳደር የያዘው በክልላችን የተጀምረውን የህግ ማስከበር እርምጃ ተሳክቶ በትግራይም አጠቃላይ በሀገራችን ሰላም እና መረጋጋት ተፈጥሮ የትግራይ ህዝም ወደ ሰላምና ልማት እንዲመለስ የማድረግ ስራ ነው። ከዚህ ውጭ ግን የተፈጠሩ ያሉ ሁኔታዎች መስተካከል ያለባቸው ናቸው። በመነጋገር በመደራደር የሚሰሩ ስለሆኑ ይህ የሚሰራው ደግሞ በህግና ስርዓት ስለሆነ ይሄ በዚህ በኩል እያለ ነው። ግን አሁን እንዳልኩት ግን መላው ትግራይ እስከ ጫፍ ጫፍ መከላከያ መያዝ አለበት የሚል ሀሳብ ነው ያለን። እዚህ ውስጥ ማንኛው ኃይል ካለ በዚህ ቁጥጥር ስር ነው መሆን ያለበት። እዚያ ውስጥ እንደዚህ ነው ተንቀሳቅሶ መስራት የምችለው። ስለዚህ ገደብ አለ ማለት ነው። አሁን የሰጠውን ስልጣንና ለመፈጸም በአዋጅ የሰጠውን ገደብ አለው። የግልጽ ነው የማይደበቅ ስለሆነ ለዚህ እንዲሰራ እኛ ከሚመለከታቸው አካላት እየተወያየን መፍትሄ እናገኝ እየሰራ እንዳለን መታወቅ አለበት። ዶክተር ሙሉ ነጋ ጦርነት ሲኖር ግጭት ሲኖር፣ ህዝብ ይጎዳል፣ ንብረት ይወድማል፣ መፈናቀል እና ምራብ ይመጣል። በዚህ ምክንያት በተለይ በመጀመሪያ ጊዜ ለሁሉም የትግራይ ህዝብ እርዳታ ያስፈልግ ነበር ብለዋል። እንግዲህ እንደዚህ ቀውስ ሲመጣ ግጭት ሲመጣ ጦርነት ሲመጣ ሁሉ ጊዜ መልካም ዜና አይኖርም። ያው ብዙ ጊዜ ችግር ነው የምትሰማው፣ የንብረት መውደም፣ ሰዎች መፈናቀል፣ የሰው እራብ መግባት የሰው ህይወት መጥፋት ምንም ከዚህ የሚገኝ ከጦርነት ሌላ ነገር የለም ከሰላም። ስለዚህ በዚህ ምክንያት በተፈጠረው ግጭት ብዙ ህዝብ የትግራይ ህዝብ እርዳታ ፈላጊ ሆነዋል። ብዙ ሰው ተፈናቅለዋል። 7 ሞተ በላይ ህዝብ ተፈናቅለዋል። ከምዕራብ ትግራይም ከሌሎችም ተፈናቅለዋል። ስለዚህ ይሄ ምንድነው የሚያሳየን? የትግራይ ህዝብ በዚህ ጊዜ እርዳታ ይፈልጋል። በተለይ መብራት ስላልነበረ፣ ባንክ ስላልነበረ አብዛኛው የትግራይ ህዝብ አስቸኳይ እርዳታ ይፈልግ ነበር። ምክንያቱም ሁሉም ያለውም የሌለውም እኩል ነው። ባንክ ከሌለ ባንክ ያለው ገንዘብ ምን፣ ምግብ አቅርቦት ከሌለ ሁሉም ችግር ላይ ነው። ስለዚህ የኛ የነበረን እምነት ሁሉም የትግራይ ህዝብ እርዳታ ይፈልግ ነበር መጀመሪያ አካባቢ። በኋላ ግን መንግስትም፣ ይህን ተገንዝቦ ከመጀመሪያ ጀምሮ ፌዴራል መንግስት እርዳታ ማቅረብ ጀምሮ ነበር። በመጀመሪያ ነበር የማስተራጫ ትራንስፖርት ጥረት ነበረ። የጠጣት ችግርም ነበር እና አሁን ግን ተቻችሎ በማዕከል ደረጃ አስቸኳይ እርዳታ ማስተባበሪያ ማዕከል ሲሲም ባል ተቋቁሞ ይሄ ማለት ሁሉም ቢሮዎች ያሉበት፣ ፌዴራል መንግስት መስሪያ ቤቶች ያሉበት፣ ለጋሽ ድርጅቶች ያሉበት ሆኖ በቅንጅት በትግራይ የሚካሄደውን የሰብአዊ እርዳታ ስራ እንዲሰራ ያደረገ ነው። በዚህ ምክንያት ስራውንት ችግሮች ተቀርፈው አሁን በተሻለ ሁኔታ የሰብአዊ ድጋፉ እየተሰጠ እየተሰጠን ያለው በነገራችን ላይ ቁጥሩ ትንሽ የቆየ ቢሆንም ከ25 በላይ የሚሆን የመጀመሪያ ዙር እርዳታ አግኝተዋል። ህዝባችን ግን ከዛ በላይ ብዙ እርዳታ የሚፈልግ ሰው እንዳለ እናውቃለን። ሁሉም ሰውና ይህም ተጠናኩር አሁን እየቀጥለን ያለው ብዙ ተስፋ አለ ብዙ ለትግራይ ለማገዝ እንደምትሰሙት ሁሉም የዓለም አቀፍ ድርጅቶች አገር ውስጥ መንግስት ራሱ አጠቃላይ በዚህ ትኩረት ሰጥቶ እየሰራ ያለው ህግነኛ ስራ ቶሎ ህዝባችን እንዳይሞት በራብ ምክንያት የሚሞት ሰው የለበት የሚል አቋም ይዞ ጊዜያዊ አስተዳደሩ የስራ ነው ያለው። ከዚህ ጋር የተያዘ ተፈናቃዮች አሉ። እነዚህም ደግሞ እኛ ቶሎ ብለው ወደ ቦታቸው የሚመለሱበት ስርዓት መምጣት አለበት እንጂ እዚህ በተለይ ምዕራብ ትግራይ ብዙ ሰውን ያለን ተፈናቃይ እሱ ቶሎ ብሎ መለስ አለበት ምክንያቱም ወደ ቀይ ተመልሶ ወደ እርሻው መግባት አለበት የሚል አቋም ይዘናል። ይህም ፌዴራል መንግስት እና የሚመለከታቸው ተቀናኝተን ግፊት እየተደረገን ያለው ምክንያቱም ይሄ የሰብአዊነት ጉዳይ ነው። በአንድ ሀገር ውስጥ እንደዚህ አይነት ስራ መፍጠር ለቀጣይ ለሚኖረን የአብሮነትና የአንድነት ስራችን በጣም መጥፎ ስለሚሆን ቤትም ያሉ ኢትዮጵያውያን በዚህ መልክ ማየት አለባቸው። የትግራይ ህዝብ ኢትዮጵያ ህዝብ ነው። በኢትዮጵያዊነት የማይደራደር ህዝብ ነው። ለዚች ሀገር ብዙ ዋጋ ያከፍለ ህዝብ ነው። ምሮላሁም ብዙ ክልሎች አሁን እያገዙ ነው። ብዙ ክልሎች ኦሮሚያ፣ አዲስ አበባ፣ አፋር፣ ደቡብ ህዝቦች፣ ሌሎችም እንደዚህ ሲዳማ፣ ሁሉም ሁሉም ክልሎች አሁን በዚህ ላይ ርብርብ ለማድረግ ተንቀሳቂ ተንቀሳቀሱና በጣም ደስ የሚል ለዚህ በይሄ ነው የሚፈልገው ህዝቡ። ይህ አይነት አለኝታ፣ አጋርነት፣ ይህ ችግርህ ችግሬ ነው የሚል ህዝብ የሚፈልገው እንጂ በችግር ላይ ሌላ ችግር የሚፈልግ ህዝብ በተለይ ጎረቤት፣ ይህ ለቀጣይ ግንኙነት በጣም መጥፎ ስለሚሆን መስተካከል ያለበት ነው የሚል እምነት አለኝ። ከትግራይ ጊዜያዊ አስተዳደር ስራ አስፈጻሚ ዶክተር ሙሉ ነጋ ያደረኩት ቃለ መጠይቅ አልተቋጨም። በሚቀጥለው ጊዜ ሁለተኛውና የመጨረሻው ክፍል እናቀርባለን። ዶክተር ሙሉ ነጋ ለሰጠኝ ማብራሪያ አመሰግናለሁ። አለምሳ ከመቀለ አለምን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 943ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ርዕስ ስንሻገር የመረጃ አጠቃቀም እውቀት ምን ማለት ነው? ለምንስ ያስፈልጋል ሲል ይንደረደራል በኢትዮጵያ የመረጃ አጠቃቀም እውቀት አናሳ መሆኑን ተከትሎ ሆን ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያዎች የሚሰራጩ ሀሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናገሩ። በማህበራዊ ድረገጾች አማካኝነት የሚተላለፉ አሳሳች መልእክቶችን አሳሳች መልእክቶችን ጉዳት ለመቀነስም ህብረተሰቡ በመገናኛ ብዙሀን አጠቃቀም ዙሪያ ያለውን እውቀት ማዳበር እንደሚገባው አስገንዝበዋል። ለመሆኑ የመገናኛ ብዙሀን አጠቃቀም ሲባል ምን ማለት ነው? በተለይ በማህበረሰብ ሚዲያ ከፍተኛ ተጠቃሚ የሆነው ወጣት እውነተኛ መረጃን ከሀሰተኛው መለየት የሚችለው እንዴት ነው? የሚሉትን ጥያቄዎች ለመመለስ ስመኝሽ የቆየ በዚህ በዩናይት ስቴትስ የሚኖሩ ሁለት ምሁራን እንጋብዛ አነጋግራለች። እንግዶቿ በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰሩ ዶክተር ቴዎድሮስ ወርቅ አለማሁና በሚነሶታ ክፍለ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር ዶክተር እንዳልካቸው ኃይለ ሚካኤል ጫላ ናቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል። ሁለታችሁንም በቅድሚያ በጣም አመሰግናለሁ። በማህበራዊ ሚዲያዎች አማካኝነት በየቀኑ እጅግ በጣም ብዙ መረጃዎች ይለቀቃሉ። እነዚህ መረጃዎች እንግዲህ ግማሾቹ ትክክለኛ እና ሚዛናዊ ሲሆኑ፣ በዛው ልክ ደግሞ በማወቅም ሆነ ባለማወቅ የተሳሳቱ ወይም ከእውነት የራቁ አሉታዊ ዓላማ ያላቸው መረጃዎች ይወጣሉ። እንደነዚህ አይነት አሳሳች መልእክቶችን ጉዳት ለመቀነስ ሰዎች የሚደርሷቸውን መረጃዎች በምን መልኩ መረዳት እና መጠቀም እውቀታቸውን ማሳደግ አለባቸው በሚለው ላይ ነው የምንወያየው። መጀመሪያ ከመሰረታዊ ሀሳቡ እንነሳና ዶክተር ቴዎድሮስ ወደ እርስዎ ልምጣ። በእንግሊዝኛው ሚዲያ ሊትሬሲ ብለን የምንጠራው የመገናኛ አጠቃቀም እውቀት ምን ማለት ነው? መልካም አመሰግናለሁ። በመሰረታዊ ሀሳብ ደረጃው የመገናኛ ብዙኃን አጠቃቀም እውቀት ወይም እኔ ንቃት በሚለው ነው በብዛት ለማየት መሞክረው። አንድን መረጃ በመገናኛ ብዙኃን ውስጥ እንዴት አድርገን እናገኛለን፣ እንዴት እንተነትናለን እንዴት እንመዝናለን የሚሉትን ነገሮች ያካተተን ነው። ምክንያቱም የመጣልንን መረጃ ሁሉ የምንቀበል ከሆነ የተሳሳተ መረጃ ከማግኘት አልፎ በውሳኔዎቻችን ላይ አሉታዊ ተጽዕኖ የሚያመጣ ስለሆነ ዋጋ ሊያስከፍልን ሁሉ ይችላል ማለት ነው። በመሰረተ ሀሳብ ደረጃ የመገናኛ ብዙሀን አጠቃቀም እውቀት ወይም ደግሞ ንቃት መረጃን በመገናኛ ብዙሀን ውስጥ እንዴት እንደምናገኝ፣ እንዴት እንደምንጠቀም፣ እንዴት እንደምንተነትንና እንደምንመንዝዝም የምናውቅበት ስርዓት ነው ማለት ነው። እስቲ ይህን ሀሳብ ደግሞ ወደ ኢትዮጵያ አምጥተን እንየውና፣ ዶክተር እንዳልካቸው ወደ እርሶ ልምጣ። ይህ የሚዲያ አጠቃቀም እውቀት ኢትዮጵያ ውስጥ ምን ይመስላል? በዚህ ረገድ ኢትዮጵያ ያለችበት ደረጃ ምን አይነት ነው? እሺ፣ በጣም አመሰግናለሁ። በተብራራው መሰረት ኢትዮጵያ ውስጥ ያለን መገናኛ ብዙሀን የአጠቃቀም ንቃት በጣም አራሳ ነው ብዬ ነው ማስበው በአጠቃላይ እንግዲህ አናሳ ነው ስል ከቦታ ቦታ ይለያያል፣ ከቋንቋ ቋንቋ ሊለያይ ይችላል። ይህንን ያልኩበት ምክንያት ምንድን ነው? ብዙ ጊዜ በተለይም በማህበራዊ ሚዲያ የሚዘዋወሩ መረጃዎች እንደ እውነት የመውሰድ ከዛም አልፎ ወደ ተግባር የሚያስገባበት እውነት ነበረ። በዚህ በሁለት ዓመት በተለይ ብዙ ግጭቶች ሲቀሰቀሱ እናያለን። እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ ባልተጣሩ ማለት ነው። እና እሱ ምንድነው የሚያሳይሽ በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ አይተው መዝ ነው ተንት ነው ክፉን ከደጉ ለይተው እውነቱን ከሀሰት አይተው አይደለም የሚጠቀሙት ማለት ነው እና በዚህ ደረጃ ኢትዮጵያ ውስጥ ሰፊ የሆነ ችግር አለ ማለት ነው። ያለንበት ሁኔታ በጣም ዝቅተኛ የሚባለው። ምናልባት በምሳሌ እያነሳን እዚህ ላይ መነጋገር እንችላለን እና የህብረተሰቡ የሚዲያ አጠቃቀም ያነሰ መሆን ኢትዮጵያ ውስጥ የሚታይም ሆነ የማይታይ ጉዳት ጣምጥቷል ማለት እንችላለን። ዶክተር ቴዎድሮስም ዶክተር እንዳልካቸውም ሁለታችሁ ሀሳብ ልትሰጹበት ትችላላችሁ። ዶክተር እንዳልካቸው በጀመሩት ላይ ቀጥሉና ወደ ዶክተር ቴዎድሮስ ይሄዳለሁ። አዎ እኔ በጣም ብዙ ሰፊ ችግር አምጥቷል ብዬ አስባለሁ። እንደምናየው እንግዲህ አሁን ደግሞ ያለንበት ጊዜ የኮቪድ አስራ ዘጠኝ ወረርሽኝ ሰፊው እየተንሰራፋ ያለበት ጊዜ ላይ ነው ያለ ነው። አንደኛ ይሄ የኮቪድ አስራ ዘጠኝ በሽታ የለም ብዙ ችግር አያመጣም ወይም ደግሞ ሆን ብሎ የተፈበረከ ነው የሚል አሉ ባልታ ላይ ተመሰረተ ሳይንስ ላይ ያልተመሰረተ መረጃ ሰፊ ይሰራጫል እና ብዙ ሰው ጥንቃቄ አያደርግም። ከዚህ የተነሳ ለበሽታው ይዳረጋል ማለት ነው ና ቅድም ለመጠቀስ እንደሞከርኩት ደግሞ ግጭቶችን በጣም ተበራክተዋል። በተለይ ደግሞ ማህበራዊ ሚዲያ ላይ በተለይ ዋነኛው በፌስቡክ በሚዘዋወሩ መረጃዎች ሰው ግጭት ውስጥ ይገባል። ከዛም አልፎ ሰው ይሞታል። ግጭቶች ግጭቶች ይወልዳሉ። ከግጭቶቹ የተነሱ የሚነሱና የሚሰራጩ መረጃዎች ሌላ ችግር ውስጥ ይከቱናል። ይህንንም የመፈተሽ የማጣራት ና የእውነትንትን ችግር ስላለ እዛ ላይ የሚነገረውን በሙሉ በእንደ እውነትን በመቁጠር ሰው ችግር ውስጥ ይገባል ማለት ነው እና እነዚህ እነዚህ ዋና ዋና ችግሮች ናቸው። በርካታ ችግሮችን ማንሳት ይቻላል። ዶክተር ቴዎድሮስ እርሶስ ምን ይላሉ? የዚህ የሚዲያ እውቀት ወይም ንቃት አናሳ መሆን ያመጣው ጉዳት ምን ይመስላል? የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት ማነስ በዚህ በማህበራዊ ሚዲያ ዘመን እየጀመረ አይደለም ድሮም ቢሆን ቴሌቪዥን፣ ሬዲዮ፣ ጋዜጣ የተሳሳተ መረጃን በፕሮፖጋንዳ መልክም ሊሆን ይችላል አንድ አይነት ሀሳብን ደግፎ ያንን ሀሳብ አጉልቶ ለማውጣት በሚደረግ ትንቅንቅም፣ የሀሳብ አሸናፊነት ለማግኘት በሚደረግ ትንቅንቅም የነበረ ነገር ነው። አዲስ ነገር አይደለም። በእርግጥ ግን ምንድን ነው አሁን ያለንበትን ዘመን አሁን ያለንበትን ሁኔታ ትንሽ የበለጠ አስቸጋሪ አስፈሪ የሚያደርገው የማህበራዊ ሚዲያ ባህሪ ለእያንዳንዳችን የመረጃን የማሰራጨት አቅም ሰጥቶናል። ህብረተሰቡ የመረጃ ተቀባይ ብቻ አይደለም፣ የመረጃ አሰራጭም ነው። የሚያሰራጨው ደግሞ መረጃውን በአንድ የፌስቡክ መልእክት ወይም በአንድ የትዊተር መልእክት በሺዎች የሚቆጠሩ ሰዎች በቅጽበታዊ በሆነ መንገድ ስለሚሰራጭ ነው። ብዙዎች ለራሳቸው ቅርብ ከሆነ ከሚመስላቸው ወገን የሚያገኙትን መረጃ የመቀበል ቴንደንሲ ስለ ስላለ ይሄ በጣም በጣም ተጨባጭ የሆኑ በጥናት የተረጋገጡ ጉዳቶችን እያስከተለ እንደሆነ የምናይበት ነው። ቅድም የተጠቀሱት ምሳሌዎች ከብሄር ግጭት ጋር በተያያዘ አሁን ደግሞ ከዚህ ከወረርሽኙ ጋር በተያያዘ ወደፊትም ደግሞ አሁን እኔ እንግዲህ እንደ ስጋት የምንቆጥረው አሁን እንደው ለዚህ ለወረርሽኙ ክትባት መጥቶ ሰዎች እንዲከተቡ የሚደረግበት ጊዜ ይሄ ነገር እኮ እንዲህ አይነት ጉዳት አለው፣ ይሄ ነገር እንዲ ጉዳት ያደርስባችኋል የሚል አጉል ሳይንሳዊ ያልሆኑ እምነቶችን ገና የምንጋፈጥበት ጊዜ የሚመጣል እያስባለሁ። ስለዚህ ለእኔ ትልቁ አደጋ ምንድን ነው? በጣም ቅልቅ ጥልቅ የሆነ ከሀሰተኛ ንግግር አልፎ የጠላቻ ንግግር የሚሆንበት ሰዎች በዚህ ጉዳይ ላይ ተካረው ሕይወት የሚያልፍበት ጊዜ ላይ ነው ያለ ነው። ስለዚህ ይህንን ነገር የምር የምንወስድበት ችግር ነው። አሁን እንደገለጻችሁት የሚዲያ አጠቃቀም እውቀት አናሳ ከሆነ እና በቀጥታ ደግሞ በሕብረተሰብ ውስጥ የሚታይ ጉዳት እያደረሰ ከሆነ እውቀቱ ኬት ነው የሚገኘው? አንድ ሰው የሚዲያ አጠቃቀም እውቀት አለው ሲባል ምን ምን ያካትታል? ዶክተር እንዳልካቸው ወደ እርስዎ ልምጣ። ቅድም ስንጀምር ብያኔ አስቀመጠን ነበር የጀመርነው እና የመተንተን የማንጠርና አይቶ መዝኖ አንድን መረጃ ትክክለኛ ነው አይደለም የሚለውን ለመወሰን የሚያስችል ብቃት ያስፈልጋል ማለት ነው። እነኚህ ብቃቶች እንግዲህ የሚመለጡት ማንበብ ለምሳሌ አንዱ ነው። በደንብ አድርጎ ተንትኖ ተገንዝቦ እውነትን ከሀሰት ለይቶ አንጥሮ ትክክለኛውን ብቻ የመቀበል አሁን ደግሞ የሞባይል የተንቀሳቃሽ ስልኮች አጠቃቀም በጣም ያስፈልጋል። የዲጂታል ስኪል የሚሉትን ማለት ነው፣ የዲጂታል ችሎታ ያስፈልገናል ማለት ነው። እና በአጠቃላይ አንድ ሰው የሚዲያ ሊትሬሲ እውቀት አለው ችሎታ አለው ንቃት አለው የሚባለው እነኝን ሁሉ መጠቀም ሲችል እና ያንን ችሎታ ሲያሳይ ማለት ነው። ዶክተር ቴዎድሮስ እዚህ ላይ የሚጨምሩት ሀሳብ አለ? ዶክተር እንዳወቅ እንዳልካቸው ያነሳው ከክህሎት ጋር የሚገናኝ ነገር ነው። ይሄ መሰረታዊ የሆነ የሚዲያ አጠቃቀም ንቃትን ያካትታል ከዛ በተጨማሪ ግን እልፍ ብሎ ደግሞ የምናገኘው መረጃ ትክክለኛ ነው አይደለም የሚለውን ነገር ደግሞ እውቀት የሚያስጨብቀን ሌላው አካል ነው። የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቀት አንድን መረጃ ትክክለኛ እንኳን ሆኖ ቢመጣ ምን ያህል ለኛ ጠቃሚ ነው፣ ምን ያህል ፋይዳ አለው የሚለውንም ደግሞ ነገር መርምረን የምናቅበት መንገድ ከዚህ ጋር እያያዛል። ስለዚህ ይሄ የሚያሳይሽ ነገር ምንድን ነው? የመገናኛ ብዙኃን አጠቃቀም እውቀት ወይም ደግሞ ንቃት በየጊዜው የሚቀያየር የሚለዋወጥ ተራማጅም ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ30 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም